የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 10 2014 ዓ ም ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ክልል መተከል ዞን ተፈጸመ የተባለውን አሰቃቂ ግድያ የሚመረምር ቡድን ወደ ስፍራው አቅንቶ ስራ መጀመሩ ተገለጸ። ዘገባ አለን። በሰሜን ኢትዮጵያ ጦርነት አጣብቂኝ ውስጥ የገቡ የኤርትራ ስደተኞች ለከፍተኛ የሰብአዊ መብት ረገጣ መዳረጋቸውን የሚያስረዳ ሪፖርት ወጥቷል። ብዙ ሴት ስደተኞች የፆታዊ ጥቃት መደፈር ጀምሮ አካላዊ ጉዳት የደረሰባቸው፣ ስነልቦናዊ ጉዳት የደረሰባቸው ሴት ስደተኞች አሉ። ከሪፖርቱ አዘጋጆች መካከል አንዱ የሆኑት የሰብአዊ መብቶች ጉዳዮች ባለሙያ አቶ ይበይን ሀጎስ ናቸው። የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ የኮሚኒኬሽን ዳይሬክተር አቶ በአካል ንጉሴም ምላሽና ማብራሪያ ሰጥተውናል። ጥቃት ከመድረስ አንጻር በምንም መልኩ ሊወዳደር የሚችል አይደለም። ሁኔታዎችን የሰፈሩበት ቦታም የነበረው እንቅስቃሴ እንደው በሁሉም አካል ጥቃት ደርሶባቸዋል የሚያስብል አይደለም፣ ለኛ ግንዛቤ። በሪፖርቱ ስማቸው የተነሳ አካላትን ምላሽ አክለን ሙሉ ዘገባውን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በቤኒሻንጉል ጉሙዝ ክልል መተከል ዞን ተፈጸመ የተባለውን አሰቃቂ ግድያ የሚመረምር ቡድን ወደ ስፍራው አቅንቶ ስራ መጀመሩ ተገለጸ። ከፍትህ ሚኒስቴርና የፌዴራል ፖሊስ የተውጣጡ አባላትም ያካተተው የወንጀል ምርመራ ቡድን የምርመራ ስራውን እያከናወነ መሆኑን የፍትህ ሚኒስትር ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ለቪኦኤ ገልጸዋል። ኢሰመኮ አንድ በህይወት የነበረን ሰው ቀድመው ከተገደሉት ሰዎች አስክሬን ጋር የማቃጠል ድርጊት በመንግስት የጸጥታ አባላትና ሌሎች ሰዎች ተሳትፎ መፈጸሙን እንዳረጋገጠ መግለጹ የኢትዮጵያ መንግስትን ጨምሮ የተለያዩ አካላትም ድርጊቱን ማውገዛቸው ይታወሳል። አድማጮች፣ የዚህ ዝርዝር በምሽቱ ዝግጅት ይቀርባል። በአውሮፓ ኖርዌይ በኔቶ ስር ሆኖ ወታደራዊ የጦር ልምምድ ሲያደርግ በነበረው አንድ የዩናይትድ ስቴትስ የጦር አውሮፕላን ላይ ትናንት አርብ በደረሰ አደጋ በውስጡ የነበሩ የአራት አሜሪካውያን ህይወት ማለፉ ተነገረ። የአካባቢው ፖሊሶች ዛሬ በሰጡት መግለጫ አደጋው በደረሰበት የጦር አውሮፕላን ውስጥ የነበሩ ሁሉም ህይወታቸው ማለፉን ገልጸው አራቱም የአሜሪካ ዜግነት የነበራቸው መሆኑን አስታውቀዋል። የአደጋው መንስኤ እየተጠና ሲሆን በአስቸጋሪው የአየር ጠባይ እየተነሳ በተፈለገው ፍጥነት ማካሄድ አለመቻሉም ተመልክቷል። ኖርዌይን ለመከላከል በሚደረገውና ኮልድ ሪስፖንስ የሚል ስያሜ በተሰጠው የኔቶ ጦር ልምምድ ከ27 አገሮች የተውጣጡ ወደ 30 ሺህ ወታደሮች መሳተፋቸው ተነግረዋል። የሩሲያ ወታደራዊ ባለስልጣናት ዛሬ ቅዳሜ በሰጡት መግለጫ በዩክሬን ለመጀመሪያ ጊዜ ሃይፐርሶኒክ የተባሉ ሚሳይሎችን መተኮሳቸውን አስታወቁ። የሩሲያ መከላከያ ሚኒስቴር በመግለጫው ኬንዝሃል የተባለው እጅግ ፈጣን የሆነ የሃይፐርሶኒክ ባሊስቲክ ሚሳይል በዩክሬን ምዕራባዊ ክፍል ኢቫኖ ፍራንክፊስክ ግዛት ዴልያትን ውስጥ በሚገኘው ግዙፍ የምድር ውስጥ የጦር መሳሪያዎች ማከማቻን በመደብደብ በውስጡ የነበሩትን ሚሳይሎችና የአየር መገናኛ መሳሪያዎችን አውድመዋል ብለዋል። ጥቃቱ የተፈጸመው ትናንት አርብ የነበረ ቢሆንም የሩሲያ መከላከያ ሚኒስቴር መግለጫን ትክክለኝነት ለማረጋገጥ አልተቻለም። የዩክሬን ባለስልጣናት ባወጡት መግለጫ የሩሲያ የኪንዝሃል ሚሳይልን መጠቀምና ያለአንዳች ምሕረት የሰላማዊ ዜጎችን በጅምላ ቦምብ መደብደብ በጦር ሜዳው ስልትና ግቦች እንዲሁም በእግረኛ ተዋጊዎቻቸው ምን ያህል ያልተሳካላቸው መሆኑን ይገልጻል ብለዋል። የዩክሬን ጦር ጠቅላይ ኤታ ማጆር ሹም ዛሬ ቅዳሜ በሰጡት መግለጫ ሩሲያ ባለፉት 24 ሰዓታት ውስጥ ብቻ በመላው ዩክሬን ወደ 14 ሚሳይሎች መተኮሷን አርባ የአየር ድብደባዎችን ማድረጓንና በዋነኝነት ሰላማዊ ዜጎችን ማጥቃቷን አስታውቋል። ሩሲያ ወታደሮቿ ደቡብ ዩክሬን ወደምትገኘው ማሪዮፖል የወደብ ከተማ መዝለቃቸውን መግለጿን የዩክሬን ባለስልጣናት አምነዋል። ለቀናት ስትደበደብ በቆየችው በዚሁ ከተማ 300 ሺ የሚደርሱ ነዋሪዎቿ ምግብ፣ ውሃ፣ መብራትና ኢንተርኔት አጥተው፣ የሰዎችም አስክሬን በየጎዳናውና በየበረንዳው ላይ መዘርጋቱን ገልጸዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪም ዛሬ ቅዳሜ ከተማይቱ በዩክሬን ታሪክ ታይቶ የማያውቅ ትልቅ መከራ እየተ ተቀበለች ነው ሲሉ ተናግረዋል። በማላዊ የልጅነት ልምሻ ወይም ፖሊዮ መከሰቱ እጅግ አደገኛ ክስተት ነው ሲሉ አንድ ከፍተኛ የዓለም ጤና ድርጅት ባለሥልጣን ተናገሩ። በአምስት የአፍሪካ አገሮች ውስጥ 25 ሚሊዮን ህፃናትን ከፖሊዮ ለመከላከል ከፍተኛ ጥረት እየተደረገ ባለበት በዚህ ወቅት ባለፈው የካቲት ወር ውስጥ ማላዊ ከሰላሳ ዓመታት በኋላ የልጅነት ልምሻው ሽባ ባደረጋት የሶስት ዓመት ሕፃን ላይ መከሰቱን አስታውቃለች። አፍሪካ እንደ አውሮፓ አቆጣጠር ከ2020 ጀምሮ ከፖሊዮ ነፃ መሆኗ ታውጆ የነበረ ሲሆን በዓለም ላይ በሽታው የነበረባቸው አገሮች አፍጋኒስታንና በዚህ ዓመት ጥር ወር ውስጥ ከፖሊዮ ነፃ መሆኗን ያወጀችው ፓኪስታን ብቻ ነበሩ። አፍሪካ ውስጥ ይህ መሆኑ እጅግ አደገኛ ክስተት ነው ሲሉ በአፍሪካ የዓለም ጤና ድርጅት አስተባባሪ ሞድጂሮም ናዱታብል ለሮይተርስ ተናግረዋል። ቻይና ከአንድ ዓመት ወዲህ ለመጀመሪያ ጊዜ በኮቪድ-19 ሕይወታቸው ያለፉትን ሰዎች መረጃ ይፋ አደረገች። እንደገና የአገረሸውን ወረርሽኝ እየታገለችው የምትገኘው ቻይና ጂልን በተባለው ሰሜናዊ ምስራቅ የአገሪቱ ክፍል ሁለት ሰዎች መሞታቸውን አስታውቃለች። አብዛኞቹ የአውሮፓ አገሮች ገደቦችን እያላሉ በሚገኙበት በዚህ ወቅት ቻይና እንደ አዲስ የተከሰተውን ሌላኛውን የኮቪድ-19 ዙር ወረርሽኝ ለመታገል አዳዲስ የኮቪድ-19 ገደቦችን መጣል መጀመሯ ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት አስር 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። የተቸገር ነው እያወቅ ባንሳሳ ከተሳሳት ደግሞ አውቀን እንታረም የሚለው ጎዳና ጠቧል። ሁለቱ ታላላቅ የህዝቦች እንቅስቃሴዎች ማህበረሰባችንን ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን በማገናኘት ያጋመዱ ግንኙነቶቻቸውን መልክ ያስያዙ፣ በዛው መጠን ደግሞ ታሪካዊ ቁርሾችን በመፍጠር ለዛሬዎቹ ትርክቶቻችን መሰረት በመሆን ሲያቧድኑን እና ሲያለያዩን ይታያሉ። በተቻለ መጠን በተወሰኑ አንኳር በሚባሉ ጉዳዮች ላይ ውይይቱ እንዲያተኩር ለማድረግ ይሞክራል። በቅርቡ በኢትዮጵያ ሊካሄድ በታቀደው ብሔራዊ ሀገራዊ ምክክር ዙሪያ ትኩረት ያደረገን ጉባኤ ተንተርሶ ከተጠናቀረ ዘገባ የተወሰደ ነው። የሰማችኋቸውም የቀደሙት የአዲስ አበባ ዩኒቨርሲቲው የውጭ ግንኙነቶች ኃላፊ ዶክተር ሀሰን አህመድ እርሳቸውን ተከትሎ የሰማችኋቸው የአዲስ አበባ ዩኒቨርስቲው ኢትኖግራፊና ፖለቲካ ሳይንስ መምህሩ ዶክተር ዘላለም ተፈራ። በመጨረሻ የሰማችኋቸው ደግሞ የቀድሞ የብሔረሰቦች ጥናት ተቋም ኃላፊ የቀድሞ ትምህርት ሚኒስትርም የነበሩት ዶክተር የአየራድ ቅጣው ናቸው። በሙሉ ቅንብሩ ቆየት ብሎ ትሰማችኋላችሁ። ጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ ዘገባችንን እንለፍ። በቤንሻንጉል ጉሙዝ ክልል መተከል ዞን ተፈጸመ የተባለውን አሰቃቂ ግድያ የሚመረምር ቡድን ወደ ስፍራው አቅንቶ ስራ መጀመሩ ተገለጸ። ከፍትህ ሚኒስቴርና የፌዴራል ፖሊስ የተውጣጡ አባላትን ያካተተ የወንጀል ምርመራ ቡድን የምርመራ ስራውን እያከናወነ መሆኑንም የፍትህ ሚኒስቴር ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ለአሜሪካ ድምጽ ተናግረዋል። ኢሰመኮ አንድ በህይወት የነበረን ሰው ቀድመው ከተገደሉ ሰዎች አስክሬን ጋር የማቃጠል ድርጊት በመንግስት የጸጥታ አባላትና ሌሎችም ሰዎች ተሳትፎ መፈጸሙን እንዳረጋገጠ መግለጹ ይታወሳል። የኢትዮጵያ መንግስትን ጨምሮ የተለያዩ አካላትም ድርጊቱን ማውገዛቸው አይዘነጋም። ኬኔዲ አባተ ስርስራለሁ በቤኒሻንጉል ጉሙዝ ክልል መተከል ዞን በጉባ ወረዳ በምትገኘው አይሲድ ቀበሌ በህይወት የነበረን አንድ ግለሰብ ከአስክሬኖች ጋር አቃጥሎ በመግደል ሰሞኑን የተፈጸመውን አሰቃቂ የግድያ ወንጀል የሚመረምር ቡድን ድርጊቱ ወደ ተፈጸመበት ስፍራ ባለፈው ረቡዕ አቅንቶ ስራ መጀመሩን የፍትህ ሚኒስቴር አስታውቋል። የሚኒስቴሩ ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ስለ ምርመራ ቡድኑ ለአሜሪካ ድምጽ ተከታዩን ማብራሪያ ሰጥተዋል። ከተፈጸመ በኋላ የተለያዩ ሚዲያዎች ለወንጀሉ አፋጠም በተወሰነ መልኩ የሚያሳዩ ምስሎች ተጋርተዋል። እሱን መነሻ በማድረግ የኢፌዴሪ ሚኒስቴር የጠቅላይ አቃቤ ዘርፍ ከፌዴራል ፖሊስ ጋር በመተባበር ለዚሁ ተልዕኮ ወስደው ምርመራ የሚያከናውኑ እና በዚህ ወንጀል ላይ የተሳተፉ ሰዎች ለህግ ለማቅረብ አሰመጅ የተሰጣቸው ወይም ደግሞ ተልዕኮ የተሰጣቸው የቡድን አባላት ወደ ስፍራው ተልከው ምርመራ ጀምረዋል። በዚህ የወንጀል ምርመራ ቡድን ውስጥ የተካተቱት ሶስት አቃቢያነ ሕጎችና ሶስት የፌዴራል ፖሊስ የምርመራ ቡድን አባላት ናቸው። በአጠቃላይ ስድስት የሚሆኑ የምርመራ ቡድን አባላት ወደ ስፍራው ተልከው ምርመራውን ጀምሯል። እንደ ወንጀሉ ስፋት እየታየ ሌሎች የምርመራ አባላት ወደ ቦታው ተገኝተው ምርመራዎች የሚያከናውኑ የሚለው ነገር ግን አሁን ለጊዜው ከነዚህ ከስድስቱ የወንጀል ምርመራ በአጠቃላይ ስምንት አባላትን ያካተተው ቡድኑ ምርመራውን በምን ያህል ጊዜ እንደሚያጠናቅቅ ላነሳውላቸው ጥያቄም አቶ አወል ምላሽ ሰጥተዋል። ወንጀሉ የተፈጸመው እንደዚህ ቀደም ስንመረምራቸው እንደነበሩ ወንጀሎች የፌዴራል ተቋማት የተውጣጡ አባላትን ካካተተው የምርመራ ቡድን በተጨማሪ የቤኒሻንጉል ጉሙዝ ክልል አቃቢያን ህጎችን ጨምሮ የተለያዩ አካላት በወንጀል ምርመራ ስራው ድጋፍ እንደሚያደርጉም የፍትህ ሚኒስቴር ፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የግድያ ድርጊቱን ማጣራቱን ገልጾ መጋቢት አራት 2014 ዓ ም ባወጣው መግለጫ ድርጊቱ ከተፈጸመበት አንድ ቀን በፊት ቢያንስ በሃያ የመንግስት የጸጥታ አባላትና በሲቪል ሰዎች ላይ በታጣቂዎች የተፈጸመው ግድያ ለዚህ ክስተት መነሻ መሆኑን አረጋግጫለሁ ማለቱ ይታወሳል። ግድያውን ከፈጸሙት ታጣቂዎች ጋር በተባባሪነት የተጠረጠ የተፈጠሩ ስምንት የትግራይና ሁለት የጉሙዝ ተወላጆች በድምሩ አስር ሰዎች በመንግስት የጸጥታ ኃይሎች በጥይት እንደተገደሉና ሌላ አንድ ግለሰብ ደግሞ ከነ ህይወቱ ከአስሩ ጋር እንዲቃጠል መደረጉን ኢሰመኮ አመልክቷል። በስፍራው የነበሩ የጸጥታ ኃይሎች በድርጊቱ የነበራቸው ተሳትፎ በተጨማሪ የወንጀል ምርመራ ሊጣራ እንደሚገባም ኢሰመኮ ማሳሰቡ ይታወሳል። የትግራይ ክልልን በፕሬዝደንትነት በመምራት ላይ የሚገኙት ዶክተር ደብረ ጽዮን ገብረ ሚካኤል ወንጀለኞቹን ተጠያቂ ጥያቄ ለማድረግ እንሰራለን ማለታቸውም አይዘነጋም። መጋቢት ሁለት ቀን 2014 ዓ ም አሰቃቂውን ድርጊት የሚያሳይ ምስል በማህበራዊ ሚዲያዎች መሰራጨቱን ተከትሎ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት በማግስቱ ባወጣው መግለጫ ድርጊቱን አውግዟል። የመንግስት ኮሚኒኬሽን በመግለጫው መነሻቸውም ሆነ ማንነታቸው ምንም ይሁን ምን መንግስት ይህን አይነት ፍጹም ከሰብአዊነት የራቀና ጭካኔ የተሞላበትን ድርጊት የፈጸሙ አካላትን አጣርቶ ህጋዊ እርምጃ ይወስዳል ማለቱም የሚታወስ ነው። Amerika dimmt, Kennedy erwartet, Addis dies aber hatte, ad የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። ወደ ተከታዩና ሰፋ ያለ ጊዜ ወደሚወስደው ዝግጅታችንን ውሰዳችሁ። በዓለም አቀፍ የሰላም ጥናት ደጋፊነት ከሰሞኑ የወጣ አንድ ሪፖርት በኢትዮጵያ የእርስ በእርስ ጦርነት ውስጥ አጣብቂኝ ውስጥ የገቡ የኤርትራ ስደተኞች እያደረሰባቸው ነው ያላቸውን በደሎች ዘርዝሯል። ሀብታሙ ስዩም በሪፖርቱ ዝግጅት ውስጥ ተሳታፊ የሆኑ የሰብአዊ መብቶች ተሟጋቾች የኢትዮጵያ መንግስትና የህወሀት ኃይሎች አመራሮችን አነጋግሮ ቀጣውን ዘገባ አሰናድቷል። በሰሜን ኢትዮጵያ የተቀሰቀሰው ጦርነት ጉዳት በሀገሪቱ ዜጎች ላይ ብቻ የቀረ አይደለም፣ በሀገራቸው ያለን አይነተ ብዙ ችግር ሸሽተው ኢትዮጵያን ለመጠጊያነት የመረጧትን ኤርትራውያን ስደተኞችን ጭምር እንጂ። ስደተኞቹ ተደራርበውባቸዋል የተባሉ በደሎችን ይፋ ካደረጉ ሪፖርቶች መካከል አንዱ በአራት የሰብአዊ መብት ተሟጋቾች የቀረበው በዓለም አቀፉ የሰላም ጥናት ተቋም የተደገፈው የኤርትራ ስደተኞች በትግራይና የኢትዮጵያ እርስ በርስ ጦርነት የሚለው ይገኝበታል። አቶ ይበይን ሀጎስ ሪፖርቱን ካጠናቀሩት መካከል አንዱ ናቸው። የደረሰባቸውን ጉዳትና እንግድት ለመጥቀስ ያክል ሞት ነበረ። ካዥዋሊቲስ ነበሩ። በክሮስ ፋየር በውጊያ መካከል የሞቱ የተገደሉም ስደተኞች ነበሩ። ብዙ ሴት ስደተኞች የፆታዊ ጥቃት መደፈር ጀምሮ አካላዊ ጉዳት የደረሰባቸው፣ ስነልቦናዊ ጉዳት የደረሰባቸው ሴት ስደተኞች አሉ። ሌላው ተገዶ ወደ ኤርትራ የመመለስ የኤርትራ ወታደሮች ተፈጽሟል። ብዙ አናካውንት የሆኑ የት እንደደረሱ የማይታወቁ ስደተኞች አሉ። ንብረት ተወስዶባቸዋል። ከተራ የቤት እቃ ጀምሮ ሁሉም የነበሯቸውን ንብረቶች ተዘርፈዋል። ይዘውም እንዳይሻገሩ በተለያዩ አጎራባች ክልሎች በሚጓጓዙበት ቦታዎች ላይ እንደዚ አይነት የንብረት መወሰድ ደርሶባቸዋል። ንብረታቸው ተዘርፏል። መታሰርና እንግልት ነበረ። በተለይ ቦርደሮችን ሲሻገሩ ከጦርነቱ አምልጠው ቢወጡባቸው በነበሩ በአማራ ክልል፣ በአፋር እና አዲስ አበባ መግቢያው ላይ በተለይ ቱሉ ዲምቱ በሚባለው ሴፊክ ቦታ ላይ ብዙ እስር እና እንግልት ደርሶባቸዋል። ከአቶ የበይን በተጨማሪ ፕሮፌሰር አወት ወልደ ሚካኤል የመብት ተሟጋች ሜሮን እስጢፋኖስና ስማቸው ያልተጠቀሰ ሌላ ግለሰብ በዝግጅት ረገድ የተባበሩበት ሪፖርት ይፋ ከመሆኑ በፊት የተባሉ በደሎች ስለመፈጸማቸው ማረጋገጫዎችን ለማግኘት ያለፈበትን ሂደት ጠይቀናል። ወደ ዘጠና አንድ የሚሆኑ ከጦርነቱ ያመለጡ ስደተኞች ከመካከላ ከዘጠና አንዱ ሰላሳ ስምንቱ ሴቶች ናቸው። ስደተኞችን በስትራክቸር የሆነ ኮስሽነር ኮቦ ቱልቦክስ የሚባል የሂማኒቴሪያን ዳታ ኮሌክሽን ቱል አለ። እሱን ተጠቅመናል። እዛው ያሉ ከጦርነቱ አምልጠው የመጡ በተለይ አዲስ አበባ እና አማራ ክልል ላይ ሪዛይድ ያደረጉ ስደተኞችን ነው። በዚህ ያጠቃለል ነው። ከዛ ውጭ አስራ አራት የሚሆኑ ሲቪየር የሆነ ኤክስፒሪየንስ የገጠማቸው ስደተኞችን አነጋግረናል። ኢንዴፕስ ኢንተርቪው አድርገናል። ከዛ በተጨማሪ ሁለት ዲያስፖራ ኤርትራውያን በእንግሊዝ ሀገርና ስቲውድን የሚኖሩ ለትራፊከሮች ገንዘብ እንዲከፍሉ የተጠየቁ ሰዎችን እነሱንም አነጋግረናል። ከዛ ከጦርነት ዞኑ አምልጦ የወጣ ኤርትራ ወታደርም ለማናገር ችለናል። በዛ መንገድ ዳታውን ኮሌክት አድርገናል። ከዛ በተጨማሪ እኔ ዛ አካባቢ ሰራ ስለነበረ ብዙ መረጃዎች የሰብአዊ ድጋፍ ከሚሰጡ ሰራተኞች አገኝ ነበር። ሪፖርቱ ከብዙ አቅጣጫዎች በሚሰነዘሩ ጥቃቶችና በደሎች ውስጥ ያሉ ኤርትራውያን ስደተኞችን ሕይወት ለማሻሻል ያስችላሉ ያላቸውን በርካታ ምክረ ሀሳቦችም ዘርዝረዋል። ከእነዚህ መካከል ስደተኞችን ከሚረዱ ባለሙያዎች ነጻ ስምሪት በተጨማሪ በኢትዮጵያ መንግስት በኩል የሰብአዊ ድጋፍ መተላለፊያዎች እንዲከፈቱ የከተማ ውስጥ ስደተኞች ቅበላ እንዲተገበር መክረዋል። በከተሞች ለመስፈር ለማይችሉና ለማይሹ ደግሞ አማራጭ እንዲፈለግም ጠይቀዋል። መረጃ ለዓለም ማድረስ ነው ትልቁ ኢንቴንሽናችን የነበረው፣ ህዝብ ስደተኞች ላይ የደረሰው በደል ምን ይመስላል። ከዛም ባሻገር በተለይ እንደዚህ ከሪሴትልመንት ጋር ተያይዞ ስራ የሚሰሩ ሀገራት እንደ ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳ ሲውድን እና ሌሎች የአውሮፓ ሀገራት ስደተኞችን ሪሎኬት ለማድረግ ወይም ደግሞ ከጦርነቱ አካባቢ ለማውጣት እና ወደ ተሻለ ሴፍ የሆነ ቦታ እንዲወሰዱ ጥሪ ለማድረግ ነው። ከዛም ባሻገር ዲቲ ባውንድ የሆነው የኢትዮጵያ መንግስትም በስደተኞች የሚገባውን ከለላ እንዲሰጥ ለማሳሰብ ነው በዋናነት የሰራ ነው። ሪፖርቱ በዋነኝነት ለደረሱ የመብት ረገጣዎች ተጠያቂ ወዳደረጋቸው አካላት ምላሽና መከራከሪያ ያናቅና በጦርነቱ መጀመሪያ ላይ ለደረሱ የሰብአዊ መብት ረገጣዎች በአብዛኛው ስሙ የተነሳው የኤርትራ መንግስት የመረጃ ሚኒስትሩ የማነ ገብረ መስቀል በትዊተር ገጻቸው ላይ ባተሙት መልእክት በስደተኞች ጣቢያ ውስጥ የበቀላ ግድያና አሳፋሪ የሰላማዊ ሰዎች ፍጅት ፈጽመዋል ያሉትን የትግራይ ነፃ አውጪ ግንባር ኃይል መልሰው ከሰዋል። እነዚህ የከፉ የጭካኔ ተግባራት ቢቀጥሉም ፖለቲካዊ ግብ ባላቸው የተባበሩት መንግስታት ተቋማትና አጋር የዜና ተቋማት ጆሮ ዳባ ለበስ ተብለዋል ብለዋል። ከዚህ ቀደም የኤርትራ ጦር ፈጽሟቸዋል የተባሉ የሰብአዊ መብት ረገጣዎችን በተመሳሳይ መንግስቷ መቃወሙ አይዘነጋም። ሪፖርቱ በተለይ የኢትዮጵያና ኤርትራ ሰራዊቶች ከትግራይ ክልል ከወጡ በኋላ የበቀል እርምጃዎችን ወስዷል በሚል የትግራይ ኃይሎችን ይከሳል። የትግራይ ክልል ከሀያ ዓመታት ላላነሰ ጊዜ የኤርትራ ስደተኞቹን ተቀብሎ ሲያስተናግድ መሰንበቱን የሚያወሱት በውጭ ሀገራት የትግራይን መንግስት የሚያግዘው ኮሚቴ አባል አቶ ዮሐንስ አብርሃ ግን ስደተኞቹን ለማጥቃት የሚያበቃ ምክንያት በክልሉ የለም ሲሉ ይሟገታሉ። አሁን የትግራይ ህዝብ ሀያ ዓመት ይዞ እየቀለበ ከእሱ ጋር ያኖረውን ስደተኛ ያጠቃል ብለን እንድናስብ አንችልም። አይደለም ስደተኛ ነኝ ብለው ተቸግረናል ብለው ሊኖሩ የመጡትን ሰዎች ይቅርና መሳሪያ ታጥቀው የትግራይን ህዝብ ለማጥቃት የመጡ ምርኮኞች የኤርትራን የኢትዮጵያን ሰራዊት በብዙ ሺህ የሚቆጠሩ ትግራይ ውስጥ መብታቸው ተከብሮላቸው አንዳንዴ ልደታቸው እየተከበረ አንዳንዴ በዓል እየተከበረላቸው እየኖሩ ነው። መሳሪያ ታጥቆ የመጣ ሰው ያልገደለ ህዝብና መንግስት ስደተኛን ይገድላል ወይም ደግሞ ስደተኛ ላይ አደጋ ያደርሳል ብሎ ማሰብ ምናልባት ከእውነት የራቀ ነው። ከዛ በኋላ ግን ለምንድን ነው እንደዚህ የተባለ ያለው የሚለው ጥያቄ ሊነሳ ስለሚችል ወንጀልን ወንጀልም ማመጣጠን የሚባል መጥፎ የሆነ ብሄል ተይዘዋል። አሁን ትግራይ ላይ የተፈጸመ በጣም አሰቃቂ ወንጀል አማራ ላይም ኤርትራ ላይም አፋር ላይም ተፈጽመዋል እየተባለ ወንጀሉን ለማመጣጠን ለማቃለል የሚደረጉ እንቅስቃሴዎች አሉ። የዚህኛው አካል ካልሆነ በስተቀር የትግራይ ህዝብ ጠላቱ ማን እንደሆነ ያውቃል። የትግራይ መንግስት ምንም ያልታጠቀ ምንም ላይ የሌለ ስደተኛ ላይ አደጋ የሚያደርስበት ወንጀል የሚፈጽምበት ምንም ምክንያት ሊኖር አይችልም። እና ይሄ ነው ምክንያቱ ነው የምለው። ሀብታሙ፣ ወደ አቶ ዮሐንስ አብርሃን እንመለሳለን። አቶ በአካል ንጉሴ የኢትዮጵያ ስደተኞችና ከስደት ተመላሾች ኮሚሽን የኮሚኒኬሽን ጉዳዮች ኃላፊ ናቸው። ጦርነቱ ከመቀስቀሱ አስቀድሞ ስደተኞቹ የሚኖሩበትን አስቸጋሪ ሁኔታ በማየት በተለይ ህጻጽና ሽመልባ የተባሉትን የስደተኛ ጣቢያዎች ለመዝጋት ሙከራ ቢደረግም በህዋት በኩል ፍቃደኝነት ባለመኖሩ ጥረቱ እንዳልተሳካ ይናገራሉ። ጦርነቱ ከተፈጠረ በኋላ ከተከሰቱ የመብት ጥሰቶች ጋር በተያያዘ ከኢትዮጵያ መንግስት ኃይሎችና መስሪያ ቤቶች ጋር ተያይዘው የተጠቀሱ ጥሰቶች ለንጽጽር የሚቀርቡ እንዳልሆነ አንስተው ይሟገታሉ። አቶ ባካል ጥቃት ከመድረስ አንጻር በምንም መልኩ ሊወዳደር የሚችል አይደለም። ሁኔታዎችም፣ የሰፈሩበት ቦታም፣ የነበረው እንቅስቃሴም እንደው በሁሉም አካል ጥቃት ደርሶባቸዋል የሚያስብል አይደለም። በእኛ ግንዛቤ ትልቁ ነገር ምንድን ነው? እንደው በሂደቱ ውስጥ ምናልባት ሾልከው የወጡ ስደተኞች አልፎ አልፎ ችግሮች አላጋጠሟቸውም ብዬ መከራከር አልፈልግም። ምክንያቱም በጣም ማይነር ቢሆኑም ኢንሲደንትስ ሊኖሩ እንደሚችሉ እረዳለሁ። ምክንያቱም ስትገኝ የማጣራት ሂደት አለ። ማጣራት ሂደቱ አንዳንድ ክስተቶች ሊፈጠሩ ይችሉ ይሆናል። ኮንፍርምድ የሆነ ነገር ባይኖርም በእኛ በኩል በሂደቱ ውስጥ እንደ መቶ ፐርሰንት አላጋጠመም አልሆንም ልል አልችልም። ማስረጃው የለኝም። በዓለም አቀፉ የሰላም ጥናት ተቋም የተደገፈው ሪፖርት ኢትዮጵያ ከአስቸጋሪ ሁኔታ ሸሽተው ወደ ከተማ የገቡ ኤርትራውያን ስደተኞችን በግዳጅ ምቹ ወዳልሆኑ ስፍራዎች ትመልሳለች በሚልም ከሷል። ይህም በተመለከተ አቶ በአካል ይመልሰዋል መልሰዋል። አንተ ያነሳኸው እንደው ብዛት ማች ተጋኑ የተገለጸ ባይሆንም አዲስ አበባ የመጡ ስደተኞችን አስገድዶ መመለስ የሚለው እንደውም በጣም ፕሪቪሌጅድ እንዲሆኑ አዲስ አበባ ላይ ምዝገባ ተደርጎ በከተማ አካባቢ ድጋፍ የሚያደርግላቸው ካገኙ እንዲኖሩ በማድረግ በኩል ሰፊ ስራ ሰራ ነው። ከዩኤንኤችሲአር ጋር በመሆን ቲም አቋቁመን ስደተኞች እየተመዘገቡ የከተማ ስደተኝነት እውቅና እየተሰጣቸው እንቅስቃሴ እንዲያደርጉ በመፍቀድ በኩል ሰፊ ስራ ነው የተሰራው። ሆኖም ግን መጀመሪያ አካባቢ በስደተኛ ስም ዝም ብሎ የመምጣት ነገር ስለነበርና የከተማ ስደተኛ እውቅና ለማግኘትም የራሱ ሂደት ስለነበረው ሁኔታውን በመጠቀም ዝም ብለው ከካምፕ ወጥተው የሚመጡ ስደተኞችን ሁሉ የከተማ ስደተኛ እውቅና ለመስጠት የሚያስቸግር ስለነበር በወቅቱ የተወሰኑ ለዛ ያንን ስታተስ ለማግኘት በቂ ያልሆኑ በጣም ጥቂት ስደተኞች ወደ ዳባት አካባቢ እንዲሄዱ አድቫይዝ አድርገን ነበር። በወቅቱ ያሩሽና ማያይኒን በእኛ ስር በነበሩበት ወቅት ከዛ አካባቢ የመጡ ስደተኞች እዛ አካባቢ ተመልሰው እንዲኖሩ ጥረት ሙከራ ተደርጎ ነበር። ነገር ግን ገፍተን የሄድንበት አይደለም። በትግራይ ክልል ከሚገኙ በሺዎች የሚቆጠሩ ስደተኞች ይኖሩባቸው የነበሩ ጣቢያዎች ጥቃት በተጨማሪ ከሰላሳ ሺህ በላይ የኤርትራ አፋሮች ይኖሩባቸው በነበሩ የአፋር ክልል ጣቢያዎች ላይ ጥቃት በማድረስ ስደተኞች እንዲበተኑ አድርገዋል ሲሉ የህወሓት ኃይሎችን ተጠያቂ የሚያደርጉት አቶ በአካል ንጉሴ በተደረገ ርብርብ ግን ሀያ ሺ ገደማውን ዳግም ለመመለስ መቻሉን የቀሪ ብዙ ሺ ስደተኞች ወቅታዊ መገኛ ግን እንዳለየለት ያስረዳሉ። በራህሌ ላይ መቼም የስደተኛ መጠለያ ጣቢያ ሲኖር ትምህርት ቤት አለ፣ የጤና ተቋማት አሉ፣ ብዙ ተቋማት አሉ። ስደተኞች የሚኖሩበትን አካባቢና የታጠቀ አካል የሌለበትን አካባቢ የዓለም አቀፍ ማህበረሰብን ትኩረት ለመሳብ በሚመስል መልኩ ጥቃት ተፈጽሞበታል ያ ሲሆን በመጀመሪያ ደረጃ ታርጌት የሚሆኑት መጠለያ ጣቢያ ውስጥ ያሉት ናቸው መጠለያ ጣቢያ ያሉት ከመጠለያ ጣቢያ ይወጣሉ ወደ ሀያ ሺህ ስደተኛ በአንዴ በዚህ በአጭር ጊዜ ማሰባሰብ መቻል እንደ ትልቅ አችቪመንት የሚታይ ነው ማለት በጣም ሰፊ ስራ ካልተሰራ በስተቀር ያውም ጥቃት ተፈጽሞበት የተበተነን ማህበረሰብ አሰባስበህ ማምጣት ከባድ። ከዛ ውጭ የቀሩት ስደተኞች እንግዲህ በማህበረሰቡ ውስጥ ተበትነው የሚኖሩ አሉ። እንግዲህ ከደረሰው ጥቃት አንጻር ሕይወታቸው ያለፉ ይኖራሉ፣ የቆሰሉ ይኖራሉ። እነሱን አካባቢ ሙሉ በሙሉ ክሊር ከተደረገ በኋላ ፈርዘር ማጥናትና የደረሰውን የጥቃት መጠን የደረሰውን ሌላም ሌላም ችግር በደንብ ኢንቨስቲጌት አድርጎ መግለጫ ያስፈልጋል። እንደውም ብለን በደፈናው ይህን ያክሉ እንዲህ ተደርገዋል ይህን ያክሉ ብንል ከፕሮፓጋንዳ የዘለለ ጥቅም አይኖሩም። አቶ ዮሐንስ አብርሃም የትግራይ ኃይሎች የፖለቲካ ጫና ለመፍጠር ስደተኞችን ይጠቅማሉ የሚለው ክሶችን ይቃወማሉ። በአፋር ክልል የስደተኛ ጣቢያዎችን አጥቅታቸዋል፣ እንዲበታተኑም አድርጋቸዋል ለሚለው ክስም አጠቃላይ ምልከታቸውን እንዲያገራሉ። የትግራይ ሰራዊ ወር አብዛኛው የአማራ እና የአፋር ክልል ወደ ትግራይ ወሰን ከተመለሰበት ጊዜ አንስቶ በራሳችን ጀማሪነት የተካሄደ ጦርነት የለም። ምክንያቱ ለሰላም ስንል ተመልሰናል፣ ያንንም ማክበር ስላለብን ይህንን አጋጣሚ ተጠቅሞ ግን የኤርትራም የአማራም ሀይል የብልፅግናም በተለይ በአፋር ከዛ በኋላ ደግሞ በራያ በቆቦ ከላይ ደግሞ በደቡብ ምዕራብ በ የተለያዩ እንቅስቃሴዎች ሲያደርጉ ነበረ። እነዚህን እንቅስቃሴዎች ለመመለስ የትግራይ ሰራዊት የአጻፋ ግብረ መልስ እየሰጠ ነበረ። አንዱ የአጻፋ ግብረ መልስ ከሰጠበት አካባቢ አፋር አካባቢ ያለው ነው። በርከት ያለ የኤርትራ ቅጥረኛ፣ የአማራ ፋኖና ልዩ ኃይል እንደዚሁም አወል አርባ የአፋሩ ፕሬዚዳንት ያሰለጠናቸው እንደዚህ ልዩ ኃይል የሚባሉት ለመቀሌ ቅርብ ነን፣ መቀሌ እንቆጣጠራለን ብለው ከፍተኛ የሆነ እንቅስቃሴ ሲያደርጉ ስለነበረ ይህንን እንቅስቃሴ ማድረግ በማይችሉበት ደረጃ እነሱን ታርጌት በማድረግ እንቅስቃሴ ተደርገዋል። አደጋም የሆኑበት ደረጃ ላይ አይደሉም። አሁን ይህንን በሚደረግበት ጊዜ ያልታጠቀ ሲቪሊያን እንዳይጎዳ፣ ስደተኛም እንዳይጎዳ አስፈላጊውን ጥንቃቄ ተደርገዋል። ከዚህ በፊት ሊደረጋል፣ አሁንም ተደርገዋል። ይህ ህብረተሰቡን የሚጎዳ ነገር አልተሰራም። በኢትዮጵያ ሰሜናዊ ክፍል ጦርነት ከመቀዝቀሱ በፊት በትግራይ ክልል በሚገኙ አራት የስደተኛ ጣቢያዎች ማለትም በህጻጽ፣ አዲሃሩሽ፣ ሽመለባና መዋኒ ጣቢያዎች ወደ ዘጠና ሺህ ግድም ስደተኞች ይኖሩ ነበረ። በአፋር ክልል በሚገኙት የአሳይታና የበራላይ ጣቢያዎች ይኖሩ የነበሩት ደግሞ ከ30 ሺህ የላቁ እንደነበሩ ከዓለም አቀፍ የረዴድ ድርጅቶችና በኢትዮጵያ የስደተኞች ጉዳይ ከሚመለከታቸው የመንግሥት ተቋማት የተገኙ መረጃዎች ያሳያሉ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙንና እንግዶቹን እናመሰግናለን። ወደ ተከታዩ ዘገባ ይውሰዳችሁ። መገናኛ ብዙሀን በኢትዮጵያ በሚካሄደው አገራዊ የምክክር መድረክ ወቅት የሚኖሩ የሕዝቡ ውይይቶችን ሚዛናዊና ገለልተኛ በሆነ መንገድ በማቅረብ ሚናቸውን እንዲወጡ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጥሪ አቅርበዋል። አፈ ጉባኤው እንዳሉት ሕዝቡ በመረጃ ላይ የተመሰረተ ውሳኔ እንዲወስን ከማድረግ አንጻር የመገናኛ ብዙሀን ሚና ከፍተኛ ነው። የአሜሪካ ድምጽ ያነጋገራቸው አንዳንድ የመገናኛ ብዙሃን ባለሙያዎችም የሀገራዊ ምክክር ኮሚሽኑ ሚዲያውን እንደ አንድ ባለድርሻ አካል መያዝ እንዳለበት ጠቁመዋል። ሰሞኑን ሸራተን አዲስ በተካሄደው ዓመታዊ የሚዲያና የኮሚኒኬሽን ኮንፈረንስ ላይ የተገኘው እስክንድር ፍሬው ተከታዩን ዘገባ ያስደምጠናል። በኢትዮጵያ ሁሉን አካታች ሀገራዊ ምክክር ለመጀመር ዝግጅቶች በቀጠሉበት ወቅት ነው የዘንድሮ የሚዲያና የኮሚኒኬሽን ኮንፈረንስ በአዲስ አበባ የተካሄደው። ኮንፈረንሱን በንግግር የከፈቱት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ከጠቀሷቸው ወሳኝ መገናኛ ብዙሃን ተግባራት አንዱም በሀገራዊ ምክክሩ ሊኖራቸው የሚገባው ሚና ነው። ይህ ሀገራዊ ምክክር መድረክ ወይም ምክክር ከታች ቀበሌ ሕዝቡ ከሚኖርበት ተነስቶ እስከ ላይ እስከ ፌዴራል ድረስ በስፋትም የሚከናወን ስለሆነ ይሄን መረጃ ውይይቱንም የውይይቱ ይዘትንም አጀንዳዎችንም ክርክሮችንም ሚዛናዊ በሆነ ገለልተኛ በሆነ መንገድ በማቅረብ በእኛ አገር ላለፉት በርካታ ዓመታት ህዝቡን የሚያናቁሩ ጉዳዮች ላይ ህዝቡ መክሮ እንዲቋጭ ማድረግ ስለሚጠይቅ በዚህ ሂደት ውስጥ የመገናኛ ብዙሃን ሚና እጅግ የላቀና ከፍተኛ ነው። በኢትዮጵያ ሊካሄድ የታቀደው አገራዊ ምክክር ሁሉን አሳታፊ ብቻ ሳይሆን፣ አንገብጋቢ እንደዚሁም የልዩነት ምንጭ የሆኑ ሁሉም አገራዊ አጀንዳዎች የሚቀርቡበት መሆኑን መንግስት አስታውቋል። ይህ ደግሞ መሻሻል ሊኖርባቸው የሚችል የህገ መንግስት አንቀጾችን እንደሚጨምር ጠቁሟል። አፈ ጉባኤ የታገሰ ጫፎውም ታዲያ የህዝቡ ውሳኔ መረጃን መሰረት ያደረገ እንዲሆን መገናኛ ብዙሃን ትልቅ ሚና ሊጫወቱ እንደሚችሉ ገልጸዋል። ምክክሩ የተሳለጠ እንዲሆን መረጃዎች በአግባቡ እንዲቀርቡ፣ ያን መረጃ መነሻ በማድረግ ውሳኔ የሚሰጡ አካላት ሁሉ ተገቢውን ውሳኔ መስጠት እንዲችሉ ለማስቻል ማለት ነው። ህገ መንግስቱ የሚሻሻል ከሆነ የሚሻሻሉ ጉዳዮችን በሚመለከት ህዝቡ የሚያነሷቸው ሌሎችም ታሪካዊም ሆነ ሌሎች ጉዳዮችን በሚመለከት በሚነሱ ጉዳዮች ላይ ዘርዘር ያለ ውይይት የሚካሄድ ስለሆነ ሰፊ ውይይት የሚካሄድ ስለሆነ እነዚህን ውይይቶች በተደራጀ መልኩ በተናበበ መልኩ ማቅረብ መረጃን ማቅረብ እጅግ ወሳኝ ስለሆነ በዚህ ሂደት ውስጥ አይነተኛ ሚናችሁን አጠናክራችሁ እንድትጫወቱ ለማሳሰብ ነው። በሥነ ሥርዓቱ ላይ የተገኙ የዘርፉ ባለሙያዎችም ከፍተኛ ትኩረት ለሳበው አገራዊ ምክክር መሳካት የመገናኛ ብዙሃኑ ሚና ከፍተኛ መሆኑን ተናግረዋል። የአዲስ ዘይቤ ማኔጂንግ ኤዲተር አቤሎ አበላ ለአሜሪካ ድምፅ ሀሳባቸውን ካካፈሉት አንዱ ነው። የሀገራዊ ምክክሩ ብዙ የሀገር ጉዳዮች ለክፍለ ዘመናት ያልሰራናቸውን ስራዎች ለመፍታት አቅም አለው ብዬ አስባለሁ። በዛ ሂደት ጉዳዮቹ በተብራራ ና የሕዝቡን ሁለንተናዊ ጉዳዮች አድሬስ በሚያደርግ መልኩ ከበር እንዲደረጉ የማድረግ የሚዲያ ነው በዋናነት እና የሚካሄዱት ኢቨንቶችን ፕሮፐርሊ በመዘገብ የሂደቱን ተአማኒነት ህዝቡ እንዲቀበለው የዚህ የሀገራዊ ምክክር ሂደቱን እንዲቀበለው ተአማኒ እንዲሆን ግልጽነት ያስፈልጋል። ያንን ግልጽነት የሚፈጥረው ደግሞ የሚዲያ ዘገባው ነው። አንደኛ እንደ ፕላትፎርም ማገልገል ሁለተኛ ደግሞ ሂደቱን በመዘገብ ህዝቡ ምን አይነት ነገሮችን እንዲጠብቅ የማህበረሰቡ ጉዳዮች እንዲዳሰሱ የማድረግ ሚና አለው ብዬ አስባለሁ። ሚዲያ የኢትዮጵያ መገናኛ ብዙሀን ባለሙያዎች ማህበር ፕሬዝዳንት ና የአህዱ ሬዲዮ ና ቴሌቪዥን ድርጅቷ ና ስራ አስኪያጅ ጥበቡ በለጠም ተመሳሳይ ሀሳብ አንጸባርቋል። የሚዲያው ሚና በጣም ትልቅ ነው። እንደ አንድ ባለድርሻ አካል ሚዲያው በሀገራዊ ምክክር ኮሚሽን ውስጥ ትልቅ ድርሻ አለው ብዬ አስባለሁ። ምክንያቱም የታሰበው እንግዲህ በኢትዮጵያ ጥላ ስር ያሉ የፖለቲካ ኃይሎች ልዩነታቸውን ሰብሰብ አድርገው የተሻለች ሀገር በጋራ ለመመስረት ያሰቡ ይመስለኛል፣ እንግዲህ ምክክር ኮሚሽኑ የሚያስበው። ስለዚህ ይህንን ገቢራዊ ለማድረግ ሚዲያው ትልቅ ኃላፊነት አለበት፣ ትልቅ ስራ አለበት። መረጃዎችን በስርዓት ከነሱ ወደ ህዝብ ከህዝብ ወደ ነሱ የማድረስ እንደገናም ደግሞ የተለያዩ አስተሳሰቦች ሊኖሩ ይችላሉ፣ የተለያዩ አመለካከቶች ሊኖሩ ይችላሉ፣ ሀገራዊ ምክክሩን ሊያደናቅፉ የሚችሉ ጉዳዮች ሊኖሩ ይችላሉ። እነሱን ሁሉ ሚዲያው ኃላፊነት በተሞላበት መልኩ ሚዛናዊ ሆኖ እንዲሰራ ያስፈልጋል። እንግዲህ ከሁሉም በላይ ሚዲ ሚዲያ እዚያ አገር የሆነ አንድ ሀሳብ ሲመጣ ሚዲያውንም ቶሎ የማካተትና እዛ ውስጥ የመክተት እዛ ቋት ውስጥ ይዞ መሄድ ሀሳቦች ይቀነቀናሉ። ብዙ ጊዜ ግን ከሁሉም በላይ መሆን ያለበት ሚዲያዎች ሙያዊ ስነ ምግባራቸውን ተጠቅመው እንዲሰሩ ማመቻቸት የሚለው ነው እንጂ አጀንዳ ፈጻሚዎች አይደሉም። መንግስትም ተቋማትም ያሰቧቸውን አጀንዳዎች በሚዲያው በኩል ለመፈጸም መጣር የለባቸው። የአገራዊ የምክክር ኮሚሽኑም ቢሆን መገናኛ ብዙሀንን የእቅዶቹ አካል ማድረግ እንደሚገባው ጥበቡ ይናገራል። ብሔራዊ የምክክር ኮሚሽኑ አጀንዳዎቹን ይፋ ማድረግ አለበት። የሚፈልገውን ነገር የት ጋር መድረስ እንደሚፈልግ በግልጽ ካስቀመጠ በኋላ እዛ ውስጥ የሚዲያው ሚና ምን ሊሆን ይችላል ይህንን አላማ ለማሳካት የሚለውን ሚዲያዎች እንግዲህ ወይ በጋራ ሆነው የሚቀርጹት ነገር መኖር አለበት። እሱም ራሱ ብሔራዊ ምክክር ኮሚሽኑ ሚዲያውን እንደ አንድ ባለድርሻ አካላት መያዝ አለበት። ይህንን አላማውን እውን ለማድረግ ከሚዲያው ጋር እንዴት ስራ ብሎ መያዝ አለበት። አመታዊው የሚዲያና የኮሚኒኬሽን ኮንፈረንስ በኢትዮጵያ መገናኛ ብዙሀን ባለስልጣን እና በመንግስት ኮሚኒኬሽን አገልግሎት በጋራ የተዘጋጀ ነው። የኮንፈረንሱ መሪ ቃልም እውነተኛ መረጃ ለህብረ ብሔራዊ አንድነት የሚል ነው። መገናኛ ብዙሀን በልዩ ልዩ መልኩ መስፋፋታቸውን የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር አቶ መሐመድ እድሪስ ጠቅሰዋል። የዕለቱን መሪ ቃል ያብራሩትም ይህ ብቻ በቂ አለመሆኑን በመጥቀስ ነው። ትክክለኛ ወይም ሚዛናዊ የሆነ መረጃ ሊደርሰው ይገባል እነዚህ ብቻ ሳይሆን ህብረተሰቡ እውነተኛ መረጃ ሊደርሰው ይገባል የሚል ሀሳብ ያለው የዕለቱ እውነተኛ መረጃ ለህብረ ብሔራዊ አንድነት የሚለው መሪ ቃል አንደኛው ሀሳብ ሲሆን፣ ሁለተኛው እውነተኛ መረጃ መሆኑ ብቻ በቂ አይደለም። ሀገራችን የሀገር ግንባታ ሂደት ላይ ያለች ሀገር ነች። ከተለያዩ ፈተናዎች ተሻግራ የመጣች ሀገር ነች። ስለዚህ በሀገራችን ውስጥ የሚወጡ መረጃዎች ህብረ ብሔራዊ አንድነታችን የሚያጠናክሩ፣ በህዝቦች መካከል መተማመንን የሚያጎለብቱና በቀጣይ ሀገር ግንባታ ራዕያችን የህብረተሰቡ ተሳትፎን የሚያበረታቱ መሆን ይጠበቅባቸዋል። በሸራተን አዲስ የተካሄደው የዛሬው ሥነ ሥርዓት የኮሚኒኬሽን ባለሙያዎችና ጋዜጠኞች በአንድ መድረክ የተገናኙበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ መሰናዷችንን እንውሰዳችሁ። የዩናይትድ ስቴትስ የአፍሪካ ጦር አፍሪኮም ዋና አዛዥ ጀኔራል ስቴፈን ታውሰንድ ሰሞኑን ከአሜሪካ ድምጽ ጋር ድርጅታቸው በአፍሪካ ስለሚያደርገው እንቅስቃሴ በተመለከተ ቆይታ አድርገዋል። ቻይና በአፍሪካ ሊኖራት ስለምትፈልገው ወታደራዊ እንቅስቃሴና በሶማሊያ እንዲሁም በምዕራብ አፍሪካ ጉዳዮች ዙሪያ ሰፋ ያለ ማብራሪያ ሰጥተዋል። ከቃለ ምልሱ የተቀነጨበውን ቆንጅታየና ደረጀ ደስታ እንደሚከተለው ያቀርቡታል። አፍሪካ ውስጥ የሚገኘው የዩናይትድ ስቴትስ ክፍለ ጦር የአፍሪኮም ዋና አዛዥ ጄኔራል ስቴፈን ታውንሰንድ በዩናይትድ ስቴትስ ምክር ቤት ፊት ቀርበው ዓመታዊ የምስክርነት ቃላቸውን ለመስጠት ወደ ዋሽንግተን በመጡበት ጊዜ ከቪኦኤ ዘጋቢ ጋር ቆይታ አድርገው ነበር። እሳቸው እዚህ በነበሩበት ወቅት እንኳን አፍሪካ ውስጥ ብዙ ነገሮች እየተካሄዱ መሆኑን እንዲህ ሲሉ ገልጸዋል። ሶ ኦን ዘ ዌስት ኮስት ዊ ሃቭ ኤ ዋን ኦፍ አወር ሜጀር ኤክሰርሳይዘስ ኮልድ ኦባንጋሜ ኤክስፕረስ እኔ እዚህ ባለውበት በዚህ ወቅት እንኳ አፍሪኮም እና አፍሪካ ውስጥ ብዙ ነገሮች እየተከናወኑ ነው። በምዕራብ አፍሪካ የባህር ዳርቻ አባንጋሜ ኤክስፕረስ የተሰኘውን ዋነኛውን የጦር ልምምዳችንን እያካሄድን ነው። ያ የባህር ኃይላችን የሚያካሄደው የባህር ላይ ደህንነት ለማስከበር የሚደረግ 32 አገሮች የሚሳተፉበት እንቅስቃሴ ነው። ያ ልምምድ ዘንድሮ በሴኔጋል አዘጋጅነት የሚካሄድ ሲሆን እኛም ተሳታፊ በመሆናችን ደስተኞች ነን። ያ በአፍሪካ ያለን ብቸኛው የጦር መርከብ ልምምድ እንቅስቃሴያችን ነው። መርከቡ ሄርሸል ውዲ ዊሊያምስ ልዩ የሆነ የሰራዊት ማንቀሳቀሻ ቤዛችን ነው ያሉት ጀነራሉ፣ ትልቁ መርከብ ሲሆን የጦር አውሮፕላኖችን ማስተናገጃ፣ በርካታ ወታደሮችን ከብዙ አቅርቦቶች ጋርም መያዝ የሚችል ነው ብለዋል። ያ በእርግጥ በዓለም ላይ ለሚካሄዱ በርካታ ሁኔታዎች ሊጠቅም ስለሚችል አስደሳች ነገር ነው ብለዋል። አያይዘው በእርግጥ ያለኛ በጣም የተመቸ ስፍራ ነው። አስፈላጊ ሲሆን ወደ የትኛውም የዓለም ክፍል፣ ወደ የትኛውም ቀውስ የሚሰማሩ ወታደሮችን ለረዥም ጊዜ ማስፈር የሚያስችል መርከብ ነው። ያቺ መርከብ ገና ሁለት ዓመቷ ነው። ودا أفريقيا كما ترسوابة فيت للرفض أم استعدت كادر رجنو ولاي يودب يكرر بلاتن روج أستناغدالج. جنرالو ليلا تجماري وتدراوين በአፍሪካ ሌላ አንድ ተጨማሪ ወታደራዊ ልምምድ እናደርጋለን። ያ በምስራቅ አፍሪካ ጀስቲፋይድ አኮርድ የሚል ስያሜ የተሰጠውና በየዓመቱ የምናካሄደው ህብረ አገራዊ ወታደራዊ ልምምድ አለ። ያ በምድር ላይ የሚካሄድ ወታደራዊ ልምምድ ሲሆን የአፍሪካ አጋሮችን ለተባበሩት መንግስታት ወይም ለአፍሪካ ህብረት የሰላም አስከባሪ ጦር ብቁ እንዲሆኑ ብቃታቸውን ለማሻሻል የሚካሄድ ልምምድ ነው። አፍሪካ ውስጥ ሰፍረዋል ስለሚባሉት የሩሲያ የቅጥር ወታደራዊ ቡድኖች በተለይም በማሊ ተሰማርተዋል ስለተባሉት የቫግነር ግሩፕ ቅጥረኞች ስምሪት ጄኔራሉ ተጠይቀዋል። የሩሲያና የማሊ መንግሥት ድርጊቱን ያስተባበሉ ሲሆን ሩሲያ በግል ወታደራዊ ቡድኖች የሚካሄድ እንጂ ከሩሲያ መንግሥት ጋር ምንም አይነት ግንኙነት የሌላቸው መሆናቸውን በመግለጽ ክዳለች። የማሊ መንግሥትም ከሩሲያ መንግሥት ጋር የነበረው የረጅም ጊዜ ግንኙነት መቀጠሉን እንጂ ከቅጥረኛ ወታደራዊ ቡድኖች ጋር ግንኙነት አለመኖሩን ተናግሯል። ጄኔራል ታውንሰንድ ግን ይህን አይቀበሉም። ያ የትም የማያደርስ ነው ብለዋል። አሁን ወደ አንድ ሺህ የሚጠጉት በዚያ ያሉ ይመስለኛል። እዚያ የደረሱት ባለፈው ሁለት ወራት ውስጥ ነው። በአብዛኛው ገና እየተደራጁ የጦር ሰፈራቸውን እያደራጁ ይመስለኛል። ወታደሮቻቸውንም ገና እያላመዱ ነው። ስለዚህ ምንም እንኳ አንዳንድ ወታደራዊ እንቅስቃሴዎችን ቢያደርጉም፣ አንዳንድ ጉዳቶችንም ያስተናገዱ ይመስለኛል። ስለዚህ ርቆ ስለመሄዱ ለመናገር ጊዜው ገና ነው። የኔ ግምት ግን ለዋግነር በተለይም ደግሞ ለማሊ ሕዝብም ጥሩ የሚሆን አይመስለኝም። እነሱን በመጋበዛቸው አንድ ቀን የሚንጸጸቱ ይመስለኛል። ቻይና አፍሪካ ውስጥ እየተጫወተችው ስላለው ትልቅ ሚናም አስተያየታቸውን እንዲሰጡ ጀኔራል ታውንሰንድ ተጠይቀዋል። እርግጥ ነው ቻይና አፍሪካ ውስጥ በደረሰችበት ቦታ ሁሉ የጦር ማስፈሪያ ቦታዎችን ለመመስረት እንደምትፈልግ ተናግረዋል። በተለይም በቅርቡ በአትላንቲክ ውቅያኖስ ዳርቻ ኤኩቶሪያል ጊኒ ላይ ልትመሰርት ስላሰበችው የጦር ሰፈር ጠቅሰው ይህንን ከአፍሪካዊቱ ሀገር መሪዎች ጋር እየተነጋገርንበት ነን ብለዋል። የኤኩቶሪያል ጊኒ መሪዎች ጉዳዩን ማስተባበላቸውን ጄኔራሉ ገልጸው፣ ዩናይትድ ስቴትስ ግን ከኛ ወይም ከቻይና ምረጡ የሚል አቋም የላትም ብለዋል። መሪዎቹ የቻይናን ጦር ሰፈር በሀገራቸው የማስፈር እቅድ እንደሌላቸው አበክረው በመግለጽ አስተባብለዋል። ስለዚህ ለአሁኑ ቃላቸውን አምነን እንቀበላለን። የሚያደርጉትን ግን እናያለን። ምን እያደረጉ እንደሆነ በጥንቃቄ እንከታተላለን። ከእኛና ከምዕራቡ ወይም ከቻይና አንዳችንን እንዲመርጡ ልንነግራቸው አንሞክርም። ያ እነሱ መወሰን ያለባቸው ምርጫ አይደለም። የእኛ ስጋት የእኛ ደህንነት ስጋት ምን እንደሆነ ብቻ ማወቅና ዋጋ መስጠት ይኖርባቸዋል። በተረፈ ከቻይና ጋር ወታደራዊም ቢሆን ግንኙነት ሊመሰርቱ ይችላሉ። ይሁን እንጂ ግንኙነታቸው የጦር ሰፈር እስከ መስጠት ከሄደ እኛን ያሳስበናል። ጄኔራል ታውንሰንድ አያይዘው ለቻይና ባገኘችበት ቦታ ወታደራዊ የጦር ሰፈር መመስረት የረጅም ጊዜ ስትራቴጂዋ መሆኑን ገልጸው በአፍሪካ በሆነ ወቅት በታንዜኒያ የጦር ሰፈር ለማቋቋም ሙከራ ማድረጓን አስታውሰዋል። በታንዜኒያ የመንግስት ለውጥ በመምጣቱ የእቅድ መዘግየቱንም ነው ያነሱት። ቻይና ታንዜኒያ ውስጥ የጦር ሰፈር ቢኖራት ያ ለአፍሪካ ጥሩ አይሆንም ብለዋል። አያይዘው በሞዛምቢክም በሆነ ደሴት ላይና ጋቦን አካባቢም ሙከራ ማድረጓን ገልጸዋል። የአትላንቲክ ውቅያኖስን ዳርቻ የመቆጣጠር ፍላጎት ያላት መሆኑን ነው የገለጹት። በሶማሊያም የጦር ሰፈር ለማቋቋም ሀሳብ ያላት ስለመሆኑም የተጠየቁት ጀኔራሉ እንደሚከተለው መልሰዋል። ቻይናና ሶማሌዎች መካከል ያለው ንግግር በየጊዜው የሚካሄድ ነው። ብዙ ነገሮችን ይነጋገራሉ። ስለ ጦር ሰፈርም ተነጋግረዋል። እንግዲህ ሶማሌዎቹ ለእኛ የሚሉን እናንተ ወዳጆቻችን ናችሁ ነው፣ ከቻይና ጋር ወዳጆች መሆን አንችልም ነው። ስለዚህ እሱን አሁን ለጊዜው እንደዚያው ብንተወው ይሻላል። አልሸባብ በአፍሪካ ትልቁ ስጋት መሆኑን ገልጸው በሶማሊያ ያለው የዩናይትድ ስቴትስ እንቅስቃሴ አልሸባብን ስጋት እንዳይሆን ወታደራዊ እንቅስቃሴውን ከማድከም የዘለለ ተልዕኮ የሌለው መሆኑን ነው ጀነራሉ የተናገሩት ይሁን እንጂ ለረጅም ጊዜ እዚያ በመቆየት የሚንቀሳቀስ ሳይሆን እንደየሁኔታው እየገባ እየወጣ የሚደረግ እንቅስቃሴ በመሆኑ ውጤቱ የተፈለገውን ያህል አለመሆኑንና ሁሌም እንደ አዲስ አንድ ብሎ መጀመርን የሚጠይቅ እንደሆነ ተናግረዋል። ለሶማሊያ የተመደበው ኃይልም ሆነ አቅም እጅግ አነስተኛ መሆኑንም ጄኔራሉ ጠቅሰዋል። ባለፈው ታኅሣሥ በኢትዮጵያ በተነሳው ግጭት የትግራይ ኃይሎች ወደ አዲስ አበባ ሲያመሩ በአዲስ አበባ የሚገኙ የአሜሪካ ኤምባሲ ሰራተኞችን ለማውጣት አስፈላጊውን ዝግጅት ለማድረግ ታስቦ እንደነበረም ገልጸዋል። ይሁን እንጂ የኢትዮጵያ መንግስት ኃይሉን አሰባስቦ የትግራይ ኃይሎችን ወደ ነበሩበት የመለሳቸው መሆኑንም ገልጸው ነገሮች አሁን ያሉት በዚያ ሁኔታ ላይ መሆኑን ተናግረዋል። እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በቅርቡ በኢትዮጵያ ሊካሄድ በታቀደው ብሔራዊ አገራዊ ምክክር ዙሪያ ትኩረት ያደረገ ጉባኤን ተንተርሶ ወደ ተጠናቀረ ዘገባ እንውሰዳችሁ። ምሁራኑ ለሀገራዊ ምክክሩ ፋይዳ አላቸው በተባሉ የተለያዩ ርዕሰ ጉዳዮች ላይ ያተኮሩ ጥናታዊ ጽሁፎቻቸውን በዙም አማካኝነት ያቀረቡበትን ይህን ጉባኤ በጋራ ያዘጋጁት የኢትዮጵያ ምሁራን ባለሙያዎች መድረክና የአዲስ አበባ ዩኒቨርሲቲው የኢትዮጵያ ጥናት ተቋም ናቸው። የጉባኤው ዋና ተናጋሪ የቀድሞው የብሔረሰቦች ጥናት ተቋም ኃላፊ ዶክተር የሀየራድ ቅጣው ከቀደመው ጥናት የተቀሰሙ ልምዶችን አስመልክቶ ለአገራዊው ምክክር ይረዳል በሚል ያቀረቡትን ጥናታዊ ጽሁፍና የጉባኤውን ዓላማና ግብ አስመልክቶ በአዘጋጆቹ የቀረበውን ባለፈው ረቡዕ በመጀመሪያው ክፍል ዝግጅት አሰምተናችሁ ነበር። ለምሽቱም በዋሽንግተኑ የስሚትሶኒያን ኢንስቲትዩት ረዳት የጥናት ባለሙያ ሆነው በማገልገል ላይ በሚገኙት የቀድሞ የአርኪኦሎጂ ጥናት ባለሙያ በዶክተር ዮሀንስ ዘለቀ አስተናጋጅነት የቀረቡትን ሶስት ጥናታዊ ጽሁፎችን የሚመለከተውን ቅንብር ለምሽቱ እናስደምጣችኋለን። ጉባኤውን የተከታተለው አሉላ ከበደ ነው። ሁለተኛውን ክፍል እንደሚከተለው ያቀርበዋል። እርቀ ሰላም በኢትዮጵያ ታሪካዊ እይታ በሚል ርዕስ ጥናታዊ ጽሑፍ ያቀረቡት ዶክተር ሐሰን አህመድ የአዲስ አበባ ዩኒቨርሲቲው የውጭ ግንኙነት መምሪያ ኃላፊ ናቸው። ቀደም ሲል የኢትዮጵያ ጥናት ኢንስቲትዩት ዲሬክተር በመሆንም አገልግለዋል። ያለንበት ሁኔታ ምርጫ አይሰጠንም በሚል ጀመሩ። የግዛቶች ድንበር አንዳችም የወሰን አካላዊ ምልክት የሌለበትን ካርታ በማሳየት የነበረውንና የተከተሉትን ማስረዳት ያዙ። ይህንን ካርታ ይህ መካከለኛው ዘመን ነው እና ይሄ መካከለኛ ዘመን ጉዳይ ይሄን ይመስላል። ስታየው ክፍለሀገር ሀገር የለ፣ ክልል የለ፣ ተዘርግቷል የተፈጥሮ መስህቦች ወንዞቹ፣ ሸለቆቹ ናቸው እንጂ ሌላ ነገር አይታይም። ይሄ እንግዲህ በኢትዮጵያ በአፍሪካም ደረጃ ስቴትለስ ሶሳይቲ ወይም ደግሞ ማህበረሰባዊ ትንቅሩ ባህልና የሀገራዊ እሴትን ይዞ የመጣ ጉዳይ መሆኑን ይገልጻል። ግን ቢሆንም በተፈጥሮ አንዳንድ ነገር የለም ማለት አይቻልም። በዚሁ ፕላትፎርም ላይ ነው እንግዲህ የተለያዩ ስሞችን የምታዩ አሁን አንዳንዱ ስም የለም እዚህ ጋር ካ ላይ አሁን እኛ ስለ ደጃ ብናወራ ጥሩ ነገር ግን ስለ ማሪያ፣ ብናወራ ጥሩ ሌሎች እኛ የማናቃቸው ስንት እና ስንት በታሪካችን ውስጥ የታመቁ ቀደም ብሎ የነበሩ መልካምድራዊ አቀማመጦችን ማየቱ ይቻላል። በዚህ መልካ ምድር ላይ ነው እንግዲህ መካከለኛው ዘመን ኢትዮጵያ፣ በ19ኛው ክፍለ ዘመን ኢትዮጵያ እያን የምንሄደው ማለት ነው። ዋና ቁም ነገሩ በዚህ ላይ እኛ የምናየው መልካም ምድር ላይ የህዝብ አሰፋፈር ነበር፣ የህዝብ ፍሰት ነበር፣ የህዝብ እንቅስቃሴ ነበር፣ የህዝቦች መስተጋብር ነበር የሚለውን ለማስጨበጥ ጠብ ነው። በጊዜው የነበረውን የግዛት መስፋፋትና የሚደረሱ ስምምነቶች በአካባቢ ብቻ ያልተገደቡና በዓለም አቀፍ ደረጃም ተመሳሳይ መሆኑን አወሱ። አያይዘውም እንደ ግጭቶቹ ሁሉ የእርቅና ስምምነት ታሪክ መኖሩን እምቅ ያሉት ልምድ በበርካታ የኢትዮጵያ ባህሎች ውስጥ ያለ፣ አሁንም ዘላቂ ሰላም የሚፈለግበት ጎዳና ነው ብለውታል። ይሁን እንጂ ኢትዮጵያ እያላት ያልተጠቀመችበት ያሉትን ጊዜው ከጠየቀው የሰላም ፍላጎት ጋርም አዛምደውታል። ምንድን ነው እዚህ ሙልቲ ካልቸራል ኢትዮጵያ ውስጥ ኢትዮጵያ አልተጠቀመችበትም። እዚህ ላይ የምንጨምረው ነገር አለው። አሁን ደግሞ ተፈለገ ከተፈለገ ዋናተኛ ሁሉ እየዋኘ መፈለግ አለበት። ከባህር ውስጥም ከሰመጠ ወደ አየር ውስጥ ከተለመ መፈለግ አለበት። መፈለጊያው ዘዴ ጥናትና ምርምር ነው። በዛ ላይ የተደገፈ ከሆነ ደግሞ እጅግ በጣም ጥሩ ይሆናል። የሚለውን ሀሳብ ብንጨብጥለን ይሄ የግጭት ትርክት ይሄ ደግሞ በባህል እና በብሔረሰባዊ ጉዳዮች በህብረ ብሔራዊ ግንኙነቶች ላይ ያሉት ብዥታዎች፣ ኮንፊውዥን፣ ይህ ሁሉ ለማጥራት እንደው አንድን ነገር ይዘን ይሄ ነው መፍትሄው ከማለት የፈረንሳዮቹን ጥረት መውሰድ፣ ትሄዳለህ ትሄዳለህ፣ ተርጉሜው ነው አንድ ቦታ ላይ ይዘጋል መንገዱ ትልቅ ግንባለ ወር መንገድ ህንቀይር መንገድ ስንቀይር ወደምንሄደው ቦታ እንሄዳለን ማለት ነው። በዚህ የተነሳ የሚደረጉ ነገሮች አሉ። የተለያዩ ስሞታዎች፣ ቅሬታዎች ሁሉ ነው የኔ ፓወርፖን የሚያወራው እና የተለያዩ ታሪካዊ ጭቅጭቆች ሲታወቁም ሳይታወቁ እየተደራረጉ አንዱ በአንዱ ላይ እየተከማቸ እዚህ ደረጃ ትልቁ ጡዘት ውስጥ የገባበት የሀያ አንደኛ ክፍለ ዘመን ደረሰ። ሲታወቁም ሳይታወቁ እየተደራረጉ አንዱ በአንዱ ላይ እየተከማቸ እዚህ ደረጃ ትልቁ ጡዘት ውስጥ የገባበት የሀያ አንደኛ ክፍለ ዘመን ደረሰ ከመካከለኛው ክፍለ ዘመን እስካሁን ስንሮት ስንሮጥ በወፍ በረዶ ይሄንን ይመስላል የሚለውን ነገር ነው ለማስቀመጥ የፈለኩ። እሳቸውም እንደተናገሩት በእውነቱ እንደ ምን አለ ጊዜ ኖሮ ሁሉ አሳታፊ በሆነ መንገድ በተጨቃጨቀ የጭቅጭቱ ማግስት ደግሞ ልክ ከጣፎ እንደሚቆረጥ ማር፣ ከላም እንደሚታለ ወተት፣ ፈጣሪ እንደሚሰጠው ዝናብ መፍትሄው ይመጣ የሚለው ነው የኛ ጥረት በዚህ ሂደት ውስጥ በኢትዮጵያ ውስጥ መድረኩን እንደ ፕላትፎርም በኢትዮጵያ ጥናትና ምርምር ተቋም ስራቸው አገር በቀሉን ባህላዊ የእርቅ ስርዓቶች በተለያዩ የኢትዮጵያ አካባቢዎች ተዘዋውረው ያጠኗቸውን ዋቢ አድርገው የተነተኑት ዶክተር አህመድ ይሄ ሁሉ እያለን ግን መና እንዳንቀር ብለዋል። የተቸገርነው ነው እያወቅ ባንሳሳት፣ ከተሳሳት ደግሞ አውቀን እንታረ የሚለው ጎዳና ጠቧል እና ብያጋግን አለን ያንን አጎልብጦ ብንሄድ እጅግ ደስ ባለን። ወደ ንብ ያስገኛ እንደዚሁ አነሳለው። በአፋር እንደዚሁ መስክ እንሰራለን። ለሱልጣና ለምረ ሀገር እና የአሁኑ የአፋር ህዝብ የተሰማራበትና የሰፈረበትን የኖረ ሁኔታ በአሸዋው በሙቀቱ ሳንፈራ አይተናል። ወንድሞቻችንን አይተናል። እነሱም ይተርቱት ተረት ኃላፊነቱን ለኢትዮጵያ ነው የሚሰጡት። አሁን በሕይወት የሌሉት የተከበሩን ብዙ የአፋር ሽማግሌዎች እኔ ካነጋገርኳቸው ውስጥ ቺሃንዶ የሚባሉ ሰው እና ባለምበራስ አሊሙ ረዶ የሚባሉ እና ራሳቸው ስልጣን ሚራ እድሉ ለገንቼ ኢትዮጵያን በምሳሌ ንውሰዳት እንዴት ንሰ እንደው እኛ ጋር ፍየማ አምስት ስድስት ነው ትወልዳለች። ግልገር ያለው ግን አንድ ጦት ነው። እንዴት አድርጋ ቁጥሮች አንድ እነዚህ ደር መንታ መንታዎች እንዴት እንደምታደርስ የምታውቀው ራሳት የባ ናት ይላል። ወደ ኢትዮጵያ ብናመጣ ሀገራችን የእኛ ናት። ከሀገራችን እንማር፣ የሀገራችንን ብዝሃነት እናክብር፣ ችግሮቻችንን በጋራ እኒሄው የሚለው ጋር ነው መስ አፋሩ ጋር ማለት ነው። መዳር የሚታለ ስርአታቸው ሄራ ደግሞ ወደ ሶማሌ ይወስደኛል። እጅግ ይመሳሰላል። ዱሽ ነገር ስለሆነ ማለት ነው ወደ ስዳማ ወደ ወላይታ እጅግ በጣም ደስ የሚሉ የእርቅ ስነስርዓቶችን ተከታትለን አይታል። እጅግ ደስ የሚሉ ነገር አሉ ለማለት ፈልጌ ነው። ኢትዮጵያ አሁን ላለችበት ሁኔታ መውጫ መንገዱ ሀገራዊ ምክክር፣ ውስጣችንን መመርመር ሲሉም የመደማመጥን አስፈላጊነት ጠቅሰው ነገን በጋራ ብናስብ ይሰምራል ብለዋል። ለሕግ የበላይነት የሚሰጥ ክብር የሁሉ መሠረትና ቀዳሚው መሆኑን ያስረዱበትን ደግሞ እንዲህ ነበር የገለጹት። የሕግ የበላይነትን ክብር ለአገር፣ ለሕዝብ፣ ለታላላቆች፣ ለጎረቤቶች፣ በጠቅላላውም ለሰው ልጅ ሁሉ ከሰጠን አሉ ዶክተር ሐሰን ታሪክ የሰጠን ካሉት ካርታ ውስጥ አንጠፋም ሲሉ ሀሳባቸውን ቋጭተዋል። የሕዝቦች ግንኙነት በተለያዩ ጊዜያት ውስጥ ከነበረው ገጽታ አንጻር የተመለከቱት ደግሞ ቀጣዩ የጉባኤው ተናጋሪ የአዲስ አበባ ዩኒቨርሲቲው የኢትኖግራፊ እና የፖለቲካ ሳይንስ መምህር ዶክተር ዘላለም ተፈራ ናቸው። የኢትዮጵያ ሕዝብ ግንኙነት የተወሳሰበና ተለዋዋጭ የሆነው ዛሬ ብቻ ሳይሆን ከጥንት አንስቶ ነው። ጥናቶች እንደሚያሳዩትም የዚህ ምንጩ ኢትዮጵያ የብዝሃ ብሔረሰቦች መናኸሪያ የብዝሃ ባህሎች መገናኛና እንዲሁም ከብዝሃ ታሪኮች ቋንቋዎችና ወጎች ባለቤትነቷ በተጨማሪ ተለዋዋጭ ያሏቸው ፍላጎቶች በመኖራቸው ነው ይላሉ። ስለዚህ እንግዲህ ብዝሃ ፍላጎቶች ከፍተኛ የሆነ ግንኙነትን ከፍተኛ የሆነ መቃቃርን የፈጠሩ ታሪካዊ ክስተቶች ናቸው ብዬ አምናለሁ። እነዚህ ፍላጎቶች በተለይም የኢኮኖሚያዊ ፍላጎቶች ማህበረሰብን በተለያየ ጊዜ ለምጠቡና ለምምላሉ እንዲሁም ለሚገነቡና ለሚፈረካከሱ ግንኙነቶች ሲዳርጉ ቆይተዋል። ይህ በየጊዜው የሚዋዥቅ ግንኙነት ታሪካዊ በሆኑ ሁለት ዋና ዋና የህዝቦች እንቅስቃሴ ዙሪያ ብቃኝ ለዛሬው ተቃርኖዎቻችን፣ ትርክቶቻችን መነሻ ይሆናል ብዬ ስለማስብ በኢትዮጵያ ታሪክ ውስጥ ጉልህ የሆነ ቦታ የነበራቸው ሁለት ዋና ዋና የህዝቦች እንቅስቃሴዎችና አንዳንድ ጊዜ ፍልሰቶች ይሏቸዋል፣ አንዳንድ ጊዜ እንቅስቃሴዎች ይሏቸዋል። የኮንቴክስቱ መረዳት ይቻላል። ነገር ግን የህዝቦች እንቅስቃሴ ብዬ እንውሰዳቸው። የተለያዩ ማህበረሰቦች እንቅስቃሴ በጊዜ ውስጥ የተወውን አሻራ፣ በተለይ ታላላቅ ያሏቸውን የሁለት ማህበረሰቦችን እንቅስቃሴ ጎላ አድርገው በማሳየት አገሪቱ ከአሁን ቀደም ለነበራትና ላለፈችባቸውም እንዲሁም ዛሬ ላሏት ገጽታዎች መንስኤ ያሉትን ደግሞ እንዲህ አስረድተዋል። እነኚህ ሁለቱ ታላላቅ የህዝቦች እንቅስቃሴዎች ማህበረሰባችንን ከሰሜን ወደ ደቡብ ከደቡብ ወደ ሰሜን በማገናኘት ያጋመዱ፣ ግንኙነቶቻቸውን መልክ ያስያዙ በዛው መጠን ደግሞ ያጣሉና ያጋደሉ ሲሆኑ ታሪካዊ ቁርሾችን በመፍጠር ለዛሬዎቹ ትርክቶቻችን መሰረት በመሆን ሲያቧድኑንና ሲያለያዩን ይታያሉ። ከሁለቱ ታላላቅ የህዝቦች እንቅስቃሴዎች ሌሎች እንቅስቃሴዎች ነበሩ። ብዙ ነገሮች ነበሩ በኢትዮጵያ ውስጥ። ኢትዮጵያ ባይዘወይ የህዝቦች እንቅስቃሴ ውጤት ነች እንጂ የአንድ ማህበረሰብ አንድ ቦታ ረብቶ የመኖር ውጤት አይደለችም። በተለይ በተጠያቂነት አስፈላጊነት ላይ ያተኮረው ፕሮፌሰር ሚንጋ ነጋሽ ያቀረቡትና ከምሁራኑ መድረክ የቦርዶ አባላት አንዱ ከአንጋፋዊ ምጣኔ ሀብት ባለሙያ ከፕሮፌሰር ኤሜሪተስ ሰይድ ሐሰን ጋር በጋራ የጻፉት ሰፋ ያለ ጥናታዊ ጽሑፍ የመጨረሻው ነው። ምናልባትም በዚህን መሰሉ አይነቱ የተለየና ከሁሉም አቅጣጫ በፈተናዎች የታጠረ ሁኔታ እንዲሁም ለጊዜው ፈተናና ለሚታዩት መከራዎች አንዳች ተስፋ ፈንጣቂ ሙከራ ይሆን ዘንድ ለታሰበው አገራዊ ምክክር ተአማኒነትና ስኬት በአንድ ወገን መለስ ብሎም ቀደም ባሉት ዓመታት የአገሪቱን ምጣኔ ሀብት ተቆጣጥረው ነበር ያሏቸውንና የግልም የመንግስትም ያልነበሩ ግዙፍ የንግድ ድርጅቶች ሚና ይመዝናል። በተጨማሪም አሁን በስልጣን ላይ ያለውን መንግስት ልዩ ልዩ አስተዳደራዊ ተቋማትና አሰራሮች ከዚሁ ከተጠያቂነት አንጻር ይፈትሻል። በየደረጃው ሊኖር ይገባል ያለውን የተጠያቂነት መረጋገጥ አስፈላጊነት አጽንዖት ሰጥቶም ይተነትናል። ሁለቱ የጉባኤው አዘጋጆች የኢትዮጵያ ምሁራንና ባለሙያዎች መድረክና የአዲስ አበባ ዩኒቨርሲቲው የኢትዮጵያ ጥናት ተቋም የፊታችን ቅዳሜ የሚያስተናግዱትን ተከታይ ጉባኤ ጨምሮ ከጥናት ጽሁፎቹ አቅራቢዎች ከፊሉን ጋብዘን በምናደርገው ውይይት በዝርዝር እንመለከተዋለን። በመጨረሻም ቅድም በቀጠሮ ያቆየነውን የዕለቱን ዋና ተናጋሪ የአንጋፋውን ምሁር የቀድሞ የብሔረሰቦች ጥናት ኢንስቲትዩት ኃላፊ ዶክተር ያየሄራድ ቅጣው ያቀረቡትን የመደምደሚያ ምክር ሀሳብ እንስማ። አንደኛ አላማው ምን መሆን አለበት የሚለው ላይ ስምምነት ያለ በብረሰቦ ጭፈት እሱ እንደደረሱበት በአንድ እምነት ብዛህነቱን ማስተናገር ይቻል፣ ይህንን የሚያመቻት ነተር ውስጥ ነው። ስለዚህም ብዛህነትን ማወቅ አለብን። ብዛህነት ለአንድነት በሚያደርገው አስተዋጽኦ ምክንያት የበለጠ አንድነትን የሚጠናክርበት ውስጥ ነው። ይህ እንግዲህ የመናገር ቀላሉ ሲይዙት ከተቀማጭ ሰማይ ቅርቡ እንደሚባለው አይነት ሊሆንብን ይችላል። እንዴት ይደረግ? ይሄ ነገር እንዴት መመደር አለበት? በታሰበ በኋን ሰፊ የሆኑ ውይይት ምድርኮች ተሳታፊነትን የሚያራምዱ መደረግ ይኖርበታል እና እነህ ደግሞ በጣም የተለመዱ ደጋሞ ለሚባለው ሀገር በቀሉ ባህላዊ ሆኑ እንትኖቻችንን መጠቀም ይቻላል። በተቻለ መጠን በተወሰኑ አንኳር በሚባሉ ጉዳዮች ላይ ውይይቱ እንዲያተኩር ለማድረግ ሞክራለሁ። ይህ ማለት በተሳታፊ የሆነ አኳር እዚያው ቅላ ይህ በሚል አይነት ሳይሆን ተሳታፊነት ባለው አኳኋን ምርጫዎችን አካሄደን የተወሰኑ ላይ ማድረግ መቻል መሞከር ያስፈልጋል። ሌላው ደግሞ ጽንፈኞችና ጉልቤዎች ውይይቱን እንዳይጠርፉት ጥንቃቄ ማድረግ። ቅድም እንዳልኩት ዘመኑ የቴክኖሎጂ ነው። አክቲቪስት፣ ወዘተርፈ ወዘተርፈ ተብሎ ብዙ ዎች አሉ። ብዙ ችግር ያለበት ህብረተሰብ ስለሆነ የተወሰኑ ችግሮች እንትኖቹን አንስቶ በማጽፍ ምክክሩ ወደማሆን ማስመር ለማስወሰድ ሙከራ እንደሚደረግ የታወቀ ስለሆነ ከውስጥም ከውጭ የታወቀ ስለሆነ እነዚህ ጥልቅም ይመስሉታል። ሌላው እንዴት አድርገው ከመንግስት ጋር ያላቸውን ግንኙነት ስለ ኮሚሽኑ ኖረ ተናገድ እንደሚችሉ በጥንቃቄ ማያት ያስፈልጋል። ከመንግስት ውስጥ እንኳን በኢትዮጵያና በሌላውም ሀገር ብዙ ነገሮች መስራት አስብላል። ይህም ጥርጥር ነው። ነገር ግን የመንግስት ድጋፍ እንደሚያስፈልግ የታወቀ ሆኖ መልአነት ግን ውይይቶቹ እንዲሄዱ አጀንዳዎቹን የሚወስኑት ህብረተሰቡ ውስጥ በሚደረግ ውይይት እንዲሆን ለማረጋገጥ እንግዲህ ይሄ ባለፉት ጥቂት ወራት ባየነው በጣም ብዙ ነገሮች ተስፋ የሚሰጡ አይተናል። ለምሳሌ የምርጫ ኮሚሽን የመሰለ ወይንም የሚል የሰብአዊ መብቶች ኮሚሽን የመሰለ አንጻራዊ በሆነ አኳኋን ነፃ በሆነ ሁኔታ መንቀሳቀስ የሚቻልበት ሊኖር እንደሚችል ኃላፊነቱ የኮሚሽኑ ብቻ ሳይሆን መንግስት ይሄንን ነፃ በሆነ አንጻራዊ ነፃ በሆነ አኳል የሚሰራበት ሁኔታዎች መመቻቸት አለበት። እዚህ ላይ ለመጨረሻ ላይ ጻፍኩት እንትን ነበር ገፋ ገፋ አድርገው ውጣው አቀበቱን ወደ ያሰቡን ነገር አይደርስም። እለቱን ከባድ የሆነ ጥያቄ እና ከባድ የሆነ ሂደት ውስጥ እንደምንገባ ይታወቃሉ። ግን ኢትዮጵያ ያለ ምክንያት ቅድም እንዳልኩት ያለ ምክንያት እስከዛሬ እኛ ገባን አልገባን ገብቶ በሚገባ ተርጉመን የሚሸጋገር እናደርገዋለን የሚለው ሁልጊዜም ጥያቄ ውስጥ መግባት ያለበት ቢሆንም ያለ ምክንያት ትልቅ እንትን ስላለን የምንወጣው ይመስለኛል። አመሰግናለሁ። ከሶስት ሰዓታት በላይ በዘለቀው የዙም ጉባኤ ከተነሱት ሀሳቦች ዋና ዋና ያልናቸውንና የጉባኤውን አበይት ጭብጦች ነበር ሰብሰብ አድርገን ባጭሩ ያሰማ ናችሁ። በቅርቡ ሊካሄድ ለታቀደው አገራዊ ምክክር ፋይዳ ይኖራቸዋል በሚል በተመረጡት አበይት ርዕሶች ላይ የሚቀርቡትን ሌሎች ጥናታዊ ጽሑፎች ተከታትለን ከጥናቱ አቅራቢዎች ጋር ከምናደርገው ውይይት ጋር እንመለሳለን። ከዋሽንግተን ዲሲ ለተጠናቀረው ዘገባ አሉላ ከበደ ነኝ። መልካም ምሽት። የተከበራችሁ አድማጮች፣ ለምሽቱ አሰናዳ ናቸው ዝግጅቶች ተጠናቀቁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።